የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ረቡዕ ሐምሌ 19 2015 ዓ ም ዝግጅታችን ጀመረ።

የደብረ ብርሃን ዩኒቨርሲቲ የትምህርት ክፍሎች ይዘጋሉ የሚለውን የመምህራን ስጋት አስተባበለ። የሚታጠፉት ተማሪ የሌላቸው የትምህርት ክፍሎች ናቸው ብሏል።

ለምሳሌ አማርኛ ዲፓርትመንት ተማሪ አንደኛ አመት የለውም፣ ሁለተኛ አመት የለውም፣ ሶስተኛ አመት የለውም። በአሁን በአዲሱ ትምህርት ፍኖተ ካርታው መሰረት ደግሞ ተማሪ በመረጡ ነው። የሰው ልጅ ህጅ ዙ ዲፓርትመንት እንድገባ አይባልም። አስራወት አመት ተምሮ አንድ አመት ዩኒቨርሲቲ ውስጥ ተምሮ ተገደህ ግባ አይባልም። ነውር ነው። በሀያ አንደኛ ክፍለ ዘመን የማይደረግ ነገር ነው እንዲደረግ አድርጉ እየተባለ ነው። ተማሪ ከሌለ ምን ታደርገዋለህ? ዩኒቨርሲቲ የተቋቋመ ብሎ ተማሪ ነው።

የሰማችኋቸው የደብረ ብርሃን ዩኒቨርሲቲ ፕሬዚዳንት ዶክተር ንጉስ ታደሰ ናቸው። በአማራ ክልል የሚገኙ የመንግስት ዩኒቨርሲቲዎች መምህራን ማህበር ፕሬዚዳንት አቶ ፈለቀ ወርቁም ተከታዩን ብለዋል።

አሁን ላይ ከአሉት የሀገራችን ዩኒቨርሲቲዎች ተመርጦ ደብረ ብርሃን ዩኒቨርሲቲ ሁለተኛ ካሉት የሀገራችን የትምህርት አይነቶች ላይ ተመርጦ አማርኛ ትምህርት አያስፈልግም መባሉ ታሪክ የማይረሳው ታሪካዊ ስህተት ነው።

አድማጮች፣ የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ሌሎች የሀገር ውስጥና የውጭ ዘገባዎችንም አሰናድተናል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ። ኤልያስ አስማሪያ ከስቱዲዮ ያቀናብርልናል። በዜናው ደረጀ ደስታም እዚህ አብሮኝ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ግርማናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን

አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ሁኑ። አሁን ለዋና ዋና የዓለም ዜናው ወደ ደረጀ

ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ለዛሬ ከያዝናቸው ዜናዎች መካከል የመንግስት ግልበጣ ደጋግሞ በሚያውካት ኒጀር የፕሬዚደንት መሐመድ ባዙም መኖሪያ ቤትና ጽፈት ቤት በልዩ ጥበቃ አባሎቻቸው ስለመዘጋቱ፣ የአፍሪካ መሪዎች ለሁለተኛው የሩሲያ አፍሪካ ጉባኤ ቅዱስ ፒተርስበርግ መግባት መጀመራቸው፣ በምዕራብ አፍሪካ በዚህ የአውሮፓውያን ዓመት ብቻ 4600 ሰዎች በሽብር

ህይወታቸውን ስለማጣታቸው የሚለውን ጨምሮ ሌሎች የመሳሰሉትንም ይዘናል። አሁን ወደ ዝርዝሩ እናልፋለን። የመንግስት ግልበጣ በተደጋጋሚ በሚያውካት ኒጀር የወቅቱ ፕሬዚደንት መሐመድ ባዙ መኖሪያ ቤትና ጽህፈት ቤት ዛሬ ረቡዕ በልዩ ጥበቃ አባሎቻቸው እንደተዘጋ ተነገረ።

የፕሬዝደንቱን የቅርብ ምንጮች ጠቅሶ ኤፍፒ እንደዘገበው ምክንያቱ ግልጽ አልተደረገም። በኒያሜ የሚገኘው የፕሬዝደንቱ መኖሪያና ጽህፈት ቤት ዝግ ቢሆንም በአካባቢው ያልተለመደ ወታደራዊ ስምሪት ወይም የተኩስ ድምፅ እንዳልተሰማ፣ መደበኛው የትራፊክ እንቅስቃሴም እንዳልተስተጓጎለ የኤፍፒ ዘገባ ዘጋቢ ተመልክቷል። የምዕራብ አፍሪካዊቷ አገር ኒጀር መረጋጋት አብዝቶ ከራቃቸው የዓለም አገራት መካከል አንዷ እንደሆነች ተዘግቧል።

እንደ ኤሮፓ አቆጣጠር በ2021 በዲሞክራሲያዊ መንገድ የተመረጡት ፕሬዚደንት ባዙም የፈረንሳይ ወዳጅነታቸው ይነገርላቸዋል። በአገሪቱ የመጨረሻ መፈንቅለ መንግስት የተካሄደው እንደ ኤሮፓ አቆጣጠር በ2010 ሲሆን በጊዜው ፕሬዚደንት የነበሩት መሐሙድ ታንድጃ ከስልጣን ተወግደዋል። ይሁን እንጂ እንደ ኤሮፓ አቆጣጠር መጋቢት 31

2021 ባዙም ቃለ መሐላ ከሚፈጽሙበት ሁለት ቀናት ቀደም ብሎ የተደረገ ሙከራ እንደነበርም በወቅቱ የደህንነት ምንጭ ተገልጿል። በምዕራብ አፍሪካ በያዝነው የፈረንጆች ዓመት የመጀመሪያዎቹ ስድስት ወራት ውስጥ ብቻ 1800 የሽብር ጥቃቶች ተፈጽመው 4600 ሰዎች ሕይወታቸውን አጥተዋል ሲሉ አንድ የቀጠናው ባለስልጣን አስታውቀዋል። ጥቃቶቹ

ከፍተኛ የሰብአዊ ቀውስ ማስከተላቸውንም ባለስልጣኑ ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት አስታውቀዋል። እንግዲ ወልዴ አጭር ዘገባ አለው። የ15 ሀገራት ስብስብ የሆነው የምዕራብ አፍሪካ የኢኮኖሚ ማህበረሰብ ወይም በምህጻሩ ኤኮዋስ ፕሬዚዳንት የሆኑት ኦማር ቱሬ ለጸጥታው ምክር ቤት እንደተናገሩት በቀጠናው ግማሽ ሚሊዮን ሰዎች ለስደት ሲጋለጡ፣ ስድስት ነጥብ ሁለት ሚሊዮን የሚሆኑት ደግሞ በአገር ውስጥ ተፈናቃይ ሆነዋል።

በአሁኑ ወቅት የምግብ እርዳታ ለሚያሻቸው 30 ሚሊዮን ሰዎች አለም አቀፍ ምላሽ የማይሰጥ ከሆነ ቁጥሩ ወደ 42 ሚሊዮን ሊያሻቅብ እንደሚችል ቱሬ ተናግረዋል። የሽብር ጥቃት፣ በትጥቀት አገዛ መጽ፣ የተደራጀ ወንጀል፣ ይህ ህገ መንግስታዊ የመንግስት ለውጥ፣ ህገ ወጥ የባህር ላይ እንቅስቃሴ፣ በተፈጥሮ አካባቢ ላይ የሚታይ ቀውስ እንዲሁም የሐሰት ዜናዎች ለቀጠናው የጸጥታ ቀውስ ምክንያት ናቸው ብለዋል። በያዝነው የፈረንጆች ዓመት የመጀመሪያዎቹ ስድስት ወራት ውስጥ ብቻ 1800 የሽብር ጥቃቶች ተፈጽመው

4 ሺህ 600 ሰዎች ህይወታቸውን አጥተዋል ሲሉ ለጸጥታው ምክር ቤት አስታውቀዋል። በዲሞክራሲ በኩል የታየው የኋልዮች ጉዞ ከጸጥታ ችግር ጋር ተዳብሎ በምዕራብ አፍሪካና በሳህል አካባቢ በሚሊዮን የሚቆጠሩ ሰዎችን ለሰቆቃ አዳርጓል ሲሉ ኦማር ቱሬይ ተናግረዋል። በተመድ መደበኛ በጀት የሚደገፍ የአፍሪካ የሰላም አስከባሪ ኃይል መስረት የሚለውን የአፍሪካ ህብረት ጥያቄ ኦማር ቱሬይ በጸጥታው ምክር ቤት አስተጋብተዋል።

በቀጠናው የሚገኙ የሰራዊት አዛዦች ሁለት አማራጮችን አቅርበዋል ያሉት ቱሬ እነርሱም አምስት ሺህ አባላት ያሉትን ጦር በ2.3 ቢሊዮን ዶላር ዓመታዊ ወጪ መመስረት ወይም በተፈለገ ጊዜ የሚሰማራና በአመት 360 ሚሊዮን ዶላር የሚመደብለት ሰራዊት ማደራጀት መሆናቸውን ተናግረዋል።

የጋና ሕግ አውጪ ምክር ቤት የሞት ፍርድ ቅጣትን ከሕግ መድብሉና ስርዓቱ በማስወገድ ድምፅ መስጠቱን የምክር ቤቱ አባላት ዛሬ ረቡዕ ተናገሩ።

በሁሉም ወንጀሎች ሊባል በሚችል መልኩ የሞት ቅጣት ህግን በማስቀረት ጋና ከአፍሪካ የቅርብ ጊዜ አገር መሆኗ ተነግሯል። ህግ አውጪዎቹ የሞት ቅጣትን ከአገሪቱ የህግ መድብል እንዲወገድ የወሰኑት ትናንት ማክሰኞ ማምሻው ላይ መሆኑ ተነግሯል። የተላለፈባቸውን የሞት ቅጣት ተፈጻሚነት በመጠባበቅ ላይ የሚገኙት የሞት ፍርድ የተላለፈባቸው 172 እስረኞች ውሳኔው ወደ ዕድሜ ልክ እስራት እንደሚቀየርላቸው የጋና ማረሚያ ቤት አገልግሎት አስታውቋል።

የመብት ተሟጋቹ ቡድን አምነስቲ ኢንተርናሽናል ውሳኔው ትልቅ እርምጃ ነው ሲል አድንቋል። 55 ከሚሆኑ የአፍሪካ ሀገሮች 23 የሚሆኑት ለሁሉም የወንጀል አይነቶች የሞት ቅጣትን እንዲቀር መወሰናቸውንም አምነስቲ ባወጣው መግለጫ አመልክቷል።

የዓለም ኢኮኖሚ ከኮቪድ-19 ወረርሽኝና ከሩሲያው የዩክሬን ወረራ ጫና ቀስ በቀስ እያለ ያገገመ ቢሆንም ካለበት ከፍተኛ ችግር ገና አልወጣም ሲሉ ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ከፍተኛ የምጣኔ ሀብት ባለሙያ ፒየር ኦሊቪየር ጎሪንቻስ ተናገሩ።

ባለሙያው ገምገማቸውን የሰጡት አይኤምኤፍ እንደ አውሮፓ አቆጣጠር በ2023ና በ2024 የዓለም ኢኮኖሚ እድገት ወደ 3 ከመቶ እንደሚቀንስና ይህም እንደ አውሮፓ አቆጣጠር በ2022 ከነበረው በ3.5 ከመቶ ዝቅ እንደሚል በተነበየበት ወቅት ነው። የምጣኔ ሀብቱ እድገት መጠነኛ መሻሻል ቢያሳይም አለም አቀፍ ምጣኔው በታሪካዊ መለካያዎች ደካማ እንደሆነ ቀጥሏል ሲል አይኤምኤፍ ዘገባ አመልክቷል።

ባለሙያው አክለውም ሩሲያ በቅርቡ የዩክሬን እህል ለዓለም ገበያ እንዲቀርብ ከሚያስችለው ከጥቁር ባህር የእህል ስምምነት መውጣቷ የምግብ ዋጋን ከፍ ሊያደርገው እንደሚችል ያመለክታል ብለዋል። አሁን የት ላይ እንደምናርፍ እየገመገምን ነው። የ10ና 15 ከመቶ የእህል ዋጋ ጭማሪ ላይ ከደረስን ያ ምክንያታዊ ግምት እንደሆነ እናስባለን ብለዋል ጎሪንቻስ።

አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የአፍሪካ መሪዎች ከሁለተኛው የሩሲያ አፍሪካ ጉባኤና የኢኮኖሚ ፎረም አስቀድመው ዛሬ ረቡዕ ቅዱስ ፒተርስበርግ መግባት እንደጀመሩ ተነገረ። የምግብ ደህንነትና የቫግነር ወታደራዊ ቡድን የወደፊት ዕጣ የጉባኤው ከፍተኛ አጀንዳ ይሆናል ተብሎ እንደሚጠበቅ ተነግሯል።

የፕሬዝደንት ቭላዲሚር ፑቲን መንግስት በዓለም አቀፉ መድረክ ተሰሚነቱ እየጨመረ ለመጣውና 1.3 ቢሊዮን ለሚደርሰው የአፍሪካ አህጉር ህዝብ ወዳጅነት ያለውን ቁርጠኝነት ማሳየት ይኖርበታል ተብሏል። ለሩሲያ ጥሩ አቀባበል ከሚያሳየው የዓለም ክፍል

ክፍልም አገሪቱ ተጨማሪ አጋሮችን እንደምትሻ ተገልጿል። የአፍሪካ መሪዎች ልዑካን ቡድን በሩሲያ ዩክሬኑ ጦርነት ሰላም እንዲመጣ ባለፈው የተጓዙበትን የማደራደር ውጥን በድጋሚ ሊሞክሩት ይችላሉ የሚል ግምት መኖሩም ተመልክተዋል። በተያያዘ ዜና ምዕራባውያን፣ በተለይም ዩናይትድ ስቴትስ በያዝነው ሳምንት መጨረሻ የሩሲያና የአፍሪካ መሪዎች ጉባኤን ለማስተጓጎል ሞክረዋል ስትል ሞስኮ ከሰሰች።

የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሲናገሩ የአፍሪካ አገራት በጉባኤው ላይ እንዳይሳተፉ ለማድረግ ሲባል ከአሁን ቀደም ታይቶ የማይታወቅ ጫና ነው የተደረገባቸው ብለዋል። አጠር ያለው ዘገባ ደርሶናል። አሉላ ከበደ ያቀርበዋል። በመሰረቱ አሉ ቃል አቀባዩ፣ በመሰረቱ የአፍሪካ መንግስታት በተለያዩ መስኮች ለሚያደርጓቸው የትብብርና የጋራ ግንኙነቶች አጋሮቻቸውን የመምረጥና የመወሰን ሉዓላዊ መብታቸውን አይቀበሉም።

ነገ ሐሙስ ሐምሌ 20ና ከነገ በስቲያ አርብ ሐምሌ 21 በሴንት ፒተርስበርግ በሚካሄደው በዚህ ጉባኤ ላይ የሩሲያው መሪ ፕሬዚዳንት ቭላዲሚር ፑቲን ይሳተፋሉ ከየሀገራቱ መሪዎች ጋርም

ከንግድና የደህንነት ጉዳዮች እስከ እህል አቅርቦት ድረስ ባሉት አበይት ጭብጦች ዙሪያ ትኩረት ያደረጉ የጠናጥል ውይይቶችን ያደርጋሉ ተብሎም ይጠበቃል። በምዕራባውያኑ ጭምር እንደተስተጋባው ይህ በዩክሬን ከሚካሄደው ጦርነት ጀርባ ተጽዕኖ ማድረግ የሚያስችል አቅም ለማጎልበት የተቀናጀ ጥረት አካል ነው ተብሏል። የዘንድሮ ጉባኤ የሚካሄደው ሞስኮ ባለፈው ሳምንት የጥቁር ባህር የእህል ምርት ስምምነት በመባል ከሚታወቀውና

ዩክሬን የእህል ምርቷን ወደ ውጭ ማስተላለፍ ትችል ዘንድ ከሚፈቅደው አሰራር መውጣቷን ይፋ ካደረገች በኋላ ነው። ያም ስምምነት ዩክሬን የእህል ምርቷን ከባህር ወደቦቿ ወደ ተለያዩ አፍሪካ ሀገሮች መላክ አስችሏት ነበር። ይህንን አስመልክቶ አስተያየት ሰጡት ፔስኮቭ በትላንትና ዕለት ሲናገሩ፣ ከአፍሪቃውያን ጋር በመሰባሰብ በተለይም ስለ ምግብ አቅርቦት ግዴታዎቻችንና የእህል ምርት ለማስተላለፍ ተደርሶ የነበረው ስምምነት ውድቅ የሆነባቸውን ምክንያቶች

ሩሲያ የዓለም ገበያዎችን ለመደገፍ ስለምታደርገው ጥረትና ስለምትከተለው ኃላፊነት የተሞላ አቀራረብ እንዲሁም የትኞቹ ግዴታዎች በማን ሳይሟሉ ቀሩ በሚሉት ጉዳዮች ዙሪያ መወያየት መቻል ከመቼውም ጊዜ በላይ አስፈላጊ ነው ብለዋል። ሩሲያ በተጨማሪም በዩክሬን ለገበያ ይቀርብ የነበረውን ምርት ለመተካትና

አሁን ባለው ሁኔታ የተፈጠረውን የምግብ እጥረት ለማካካስ ለድሃ አፍሪካ አገሮች የእህል ምርቷን በርካሽ አሊያም በነጻ ማቅረብ ስለመቻሉም ጠቁማለች። በተያያዘም 49 የአፍሪቃ ልዑካን በሴንት ፒተርስበርጉ የመሪዎች ጉባኤ የሚሳተፉ መሆናቸውን አረጋግጠዋል ሲሉ አንድ የሩሲያ ዲፕሎማት በያዝነወር መጀመሪያ ላይ መናገራቸውን የሩሲያው ታስ የዜና ወኪል ዘግቧል። ከነኚህም ውስጥ ገሚስ ያህሉ በመሪዎቹ በራሳቸው ይወከላሉ ተብሏል።

ባለፈው ዓመት አሜሪካ ከሩሲያ ጋር ባደረገችው የእስረኞች ልውውጥ የተለቀቀው የቀድሞ የባህር ኃይል አባል ትሬቨር ሪድ ለዩክሬን ተሰልፎ ከሞስኮ ኃይሎች ጋር ሲዋጋ እንደቆሰለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አስታወቀ። የሚኒስትሩ ቃል አቀባይ ቪዳንት ፓቴል ጉዳት የደረሰበት ሪድ ለሕክምና ወደ ጀርመን እንደተወሰደ ተናግረዋል። ሪድ በጦርነቱ የተሰለፈው ዩናይትድ ስቴትስን መንግስት ወክሎ እንዳልሆነ ቃል አቀባዩ

ገልጸዋል። በሩሲያ ቁጥጥር ስር የነበረው ሪድ የተለቀቀው ባለፈው አመት በአደገኛ እጽ ዝውውር በዩናይትድ ስቴትስ ውስጥ ታስሮ በነበረው የሩሲያ ፓይሌት ምትክ በተደረገው የእስረኞች ልውውጥ ነበር። ይሁን እንጂ ሪድ በሩሲያ የዩክሬን ጦርነት ጠመንጃ ለማንሳት መወሰኑ ዩናይትድ ስቴትስ በሞስኮ የተያዙ ሌሎች ሁለት አሜሪካውያን እስረኞችን ለማስለቀቅ የምታደርገውን ጥረት እንዳያወሳስበው ስጋት ፈጥሯል። ሁለቱ አሜሪካውያን የዎል ስትሪት ጆርናሉ ዘጋቢ ኢቫን ጌር

ጌርስኮቪች እና የድርጅት ደህንነት ስራ አስፈጻሚው ፖል ዌለን እንደሆኑ ተመልክቷል። አድማጮች ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።

ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት

ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡዕ ሐምሌ 19 2015 ዓ ም ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትቆዩ እንጋብዛለን። አሁን ቀዳሚ ወደ ሆነው የአብይር ዘገባ እንለፍ።

በኢትዮጵያ በመኸር ወቅት አምራች በሆኑ አካባቢዎች በዘንድሮ ወርሃ ክረምት

ማሳዎች ታርሰው ለዝሪት ዝግጁ ቢሆኑም አብዛኞቹ በዘር እንዳልተሸፈኑ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ የኦቻ ሪፖርት አስታወቀ። ለዚህም ግጭት፣ የግብአት እጥረትና የተፈጥሮ አደጋ ዋነኛ ምክንያቶች እንደሆኑ የማስተባበሪያ ቢሮ ሪፖርት አመልክቷል። በጉዳዩ ላይ ከግብርና ሚኒስቴር አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ይሁንና ጠቅላይ ሚኒስትር አብይ አህመድ በቅርቡ ለሕዝብ ተወካዮች ምክር ቤት

በሰጡት ማብራሪያ በዘንድሮ የመኸር ችግሮች ተቀርፈው ሰፊ መሬት እንደሚታረስና ከፍተኛ ምርትም እንደሚጠበቅ ተናግረው ነበር። በአንጻሩ ከአፈር ማዳበሪያ ጦትና ከአቅርቦት እጥረት ጋር በተያያዘ በልዩ ልዩ የሀገሪቱ አካባቢዎች የሚገኙ አርሶ አደሮች

የዘር ወቅት እያለፈባቸው ያለማዳበሪያ ለመዝራት መገደዳቸው ስጋት ላይ መውደቃቸውን በመግለጽ ቅሬታቸውን በሰላማዊ ሰልፍ ሲያሰሙ ከጸጥታ ኃይሎች ጋር መጋጨታቸውን በተደጋጋሚ መዘገባችን ይታወሳል። ኬኔዲ አባተ ዝርዝር ዘገባ አለው።

የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ትናንት ባወጣው ሪፖርት በኢትዮጵያ የወርሃ ክረምት የመኸር ወቅት አብቃይ የሆኑ አካባቢዎች ማሳቸውን አርሰውና አለስልሰው ቢያዘጋጁም በዘር የተሸፈነ መሬታቸው አነስተኛ እንደሆነ አስታውቋል። በአገሪቱ የመኸር ወቅት አምራች አካባቢዎች መታረስ ካለበት መሬት እስካሁን 80 በመቶ ታርሶ ለዝሪት ቢዘጋጅም በዘር የተሸፈነው መሬት አነስተኛ እንደሆነ ኦቻ የግብርና ክላስተርን መረጃ ዋቢ በማድረግ ገልጿል። በዘር በተሸፈነው መሬት

መጠን በክልሎች መካከል ልዩነት እንዳለ የጠቆመው ኦቻ ለአብነትም በአማራ ክልል 50 በመቶ፣ በኦሮሚያ ክልል 80 በመቶ፣ በቤኒሻንጉል ጉሙዝ ክልል 48 በመቶ፣ በደቡብ ክልል 50 በመቶ እና በትግራይ ክልል ደግሞ 30 በመቶ የታረሰ መሬት እንደተዘራበት አመልክቷል። በአሁኑ ወቅት ከ20 ሚሊዮን በላይ የሚሆነው የኢትዮጵያ ሕዝብ የምግብ ድጋፍ እንደሚሻ የሚገልጸው ኦቻ ቀጣዩ የምርት ሁኔታ በእርዳታ ጠባቂው ሕዝብ ቁጥር ላይ ወሳኝ ሚና እንደሚኖረው ጠቁሟል።

መኸር ወቅት እያለፈ ባለበት በአሁኑ ወቅት ሰፊ የእርሻ መሬት በዘር ላለመሸፈኑ ተፈጥሯዊና ሰው ሰራሽ የሆኑ ልዩ ልዩ ምክንያቶች በኦቻ ሪፖርት ውስጥ ተዘርዝረዋል። ከእነዚህም መካከል በኦሮሚያና በአማራ አንዳንድ አካባቢዎች የተስፋፋው የጸጥታ ችግርና የግብዓት አቅርቦት መቀነስ እንዲሁም እንደ ደቡብ ኦሮሚያና ሶማሌ ክልሎች ባሉ አንዳንድ አካባቢዎች ደግሞ የጎርፍ መከሰት የመሳሰሉት ይገኙበታል። ከመኸር ወቅት የግብርና ስራ ጋር በተያያዘ በርካታ ችግሮች ካሉባቸው ክልሎች

አንዱ የሆነው የትግራይ ክልል የግብርናና ተፈጥሮ ሀብት ቢሮ የሰብል ልማት ዳይሬክተር አቶ ሰለሞን ገብረስላሴ በሰጡን አስተያየት ከአፈር ማዳበሪያ ግብዓት መሟላት አንጻር በተለይ ከዘር በፊት የሚያስፈልገው የማዳበሪያ አይነት ከተጠቀሰው በእጅጉ ያነሰ መቅረቡን ይገልጻሉ። በተለይ ማዳበሪያው ጉዳይ በጣም ነው የዘገየው። ዘርም አልፎበታል። በተለይ የኤንፒኤስ ማራኪ የሆኑትን ኤንፒኤስ ማዳበሪያ ሁለቱን በዘር ወቅት መዘራት የነበረበትን ጊዜው አልፎበታል።

ስለዚህ በጣም አስቸጋሪ ነው። ይህን በጊዜው አልመጣም፣ አደሩን አልመጣም ማለት ነው። እኛ የሚያስፈልግን አራት መቶ ሺህ ኩንታል ነበር የደረሰን ግን አንድ መቶ ሰባ አምስት ሺህ ስምንት መቶ ሰባ ስምንት የዘር ወቅት ደግሞ ቁማ አይጠብቅም። አሳደሩ ባለው አማራጭ ማለት ነው አሁን እየጠበቅን ያለ ነው የዩሪያ መዳበሪያ

እሱ ካገኘን ወደ አራት መቶ ሺህ ቁጣ ነው ላጎዳችን ያለው። ይህንን በጊዜው ከደረሰ ትንሽ ሊያግዘን ይችላል። በዛ ምርትና መታምነት ሰታዩ ማለት በዚህ ሁለት ቀን ይህንን አሁን እየተሻሻለ የሄደበት ነገራት አሉ። ይሄ ዩሪያ በተለይ በዚህ ሁለት ቀን እየመጣ ነው ያለ

በጉዳዩ ላይ ከግብርና ሚኒስቴር ኃላፊዎች አስተያየት ለማግኘት ያደረግነው ተደጋጋሚ ሙከራ ሊሳካልን አልቻለም። ሆኖም በቅርቡ ከሕዝብ ተወካዮች ምክር ቤት ለተነሱ ጥያቄዎች ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ በዘንድሮ የመኸር ወቅት ከፍተኛ ምርት እንደሚጠበቅ ተናግረዋል። ባለፈው ክረምት ከታረሰው የመሬት መጠን በሁለት ሚሊዮን ሄክታር የሚበልጥ ማለትም 15 ሚሊዮን ሄክታር መሬት ዘንድሮ እንደሚታረስ ጠቅላይ ሚኒስትሩ በማብራሪያቸው አመልክተዋል። በመላ አገሪቱ የሚታየው የአፈር ማዳበሪያ አቅርቦት

እጥረት ያጋጠመው በሩሲያና ዩክሬን ጦርነት ምክንያት ለዓለም አቀፍ ግብይት ክፍያ የሚፈጸምበት የኤልሲ ሂደት በጊዜ ባለመጠናቀቁ እንደሆነ ያስረዱት ጠቅላይ ሚኒስትሩ አሁን ግን ግዢው ተፈጽሞ ማዳበሪያ እንዲገባ በመደረግ ላይ ነው ብለዋል። ይሁንና ከማዳበሪያ አቅርቦት ጋር በተያያዘ መዘግየት መኖሩን ጠቅላይ ሚኒስትሩ አልሸሸጉም። ካለፈው ሳምንት ጀምሮ በየቀኑ በአማካይ እስከ 20 ሺ ኩንታል የአፈር ማዳበሪያ ከጅቡቲ ወደብ ተነስቶ ወደ ተለያዩ የአገሪቱ ክፍሎች በመሰራጨት ላይ እንደሆነ

የትራንስፖርትና ሎጂስቲክስ ሚኒስቴር ትናንት በፌስቡክ ገጹ አስታውቋል። በተለያዩ የአገሪቱ አካባቢዎች የሚገኙ በርካታ አርሶ አደሮች ማዳበሪያ የሚጠቀሙበት የዘር ወቅት እያለፈባቸው እንደሆነ ገልጸው ያለ ማዳበሪያ ዘር ለመዝራት እንደተገደዱ ቅሬታቸውን በማሰማት ላይ እንደሆኑ ይታወቃል። በአንዳንድ አካባቢዎች አርሶ አደሮች ሰልፍ ማድረጋቸውና በዚህም ከጸጥታ ኃይሎች ጋር መጋጨታቸው አይዘነጋም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የእረቡ ምሽት ስርጭታችንን ነው። ቀደም ሲል የአብየር ዘገባውን የተከታተላችሁት የትንታኔው መጽሄት ይቀጥላል። በደብረ ብርሃን ዩኒቨርስቲ ስር የሚገኙ አራት ኮሌጆች ውስጥ ያሉ 18 የትምህርት ክፍሎች እንዲዘጉ መወሰኑን

የዩኒቨርስቲው መምህራን ማህበር አስታወቀ። የአማርኛ ቋንቋን ጨምሮ የሌሎች የትምህርት ክፍሎችን መዘጋት የተቃወመው የአማራ ክልል የመንግስት ዩኒቨርሲቲዎች መምህራን ማህበርም ውሳኔው ፖለቲካዊ ተጽዕኖ ያለበት ነው ብሏል። የደብረ ብርሃን ዩኒቨርሲቲ በበኩሉ መረጃው ከእውነት የራቀ ነው ሲል አስተባብሏል። ዩኒቨርሲቲው እንደ ሌሎቹ ዩኒቨርሲቲዎች ከትምህርት ሚኒስቴር በተሰጠው አቅጣጫ የተልዕኮና የትኩረት መስክ ለይቶ እየተንቀሳቀሰ እንደሆነም ጠቅሷል። የትምህርት

ሚኒስትር ሚኒስትር ደኤታ ዶክተር ሳሙኤል ክፍሌ በበኩላቸው የደብረ ብርሃን ዩኒቨርሲቲ በተልእኮና በትኩረት መስክ በታየው መሰረት ከነበረበት የመውጫ ስትራቴጂ ነድፎ እንቅስቃሴ መጀመሩ ለሌሎችም ዩኒቨርሲቲዎች አርአያ ያደርገዋል ብለዋል። መስፍን አራጌ ተጨማሪ ዘገባለሁ

በደብረ ብርሃን ዩኒቨርሲቲ ቀጣይ የተልዕኮና የትኩረት መስክ ውስጥ አልተካተቱም የተባሉ በአራት ኮሌጆች ውስጥ የሚገኙ 18 የትምህርት ክፍሎች መዘጋታቸውን የተቋሙ መምህራን ለአሜሪካ ድምፅ ተናግረዋል። የዩኒቨርሲቲው መምህራን ማህበር ፕሬዚዳንት ግዛው ብርሃኑ እንደገለጹት ከታጠፉት ኮሌጆች መካከል ሁለቱ ዩኒቨርሲቲው ሲመሰረት አንስቶ የነበሩና ለዩኒቨርሲቲው የትምህርት አፈጻጸም ከፍተኛ አስተዋጽኦ ያደረጉ ናቸው ብለዋል። ሊዘጉ የታሰቡት የትምህርት ክፍሎች በጣም ሲኒየር መምህራን ያሉበት፣ ብዙ ልምድ ያላቸው ከመጀመሪያ ጀምሮ

ይችላሉ የትምህርት ዝግጅታቸው ጥሩ ጥሩ መምህራን ያሉበት ዩኒቨርሲቲውን ሊጠቅሙ የሚችሉ መምህራን ያሉባቸው መስኮች ናቸው። ማህበራዊ ሳይንስ፣ ናቹራል ሳይንስ እንዲሁም ኢዱኬሽን ፋካልቲ፣ ሌላ ደግሞ ኮሌጅም እንደዚሁ። አቶ ግዛው የተልዕኮና የትኩረት መስክ ልየታው የአካባቢውን ባህልና ታሪክ ግምት ውስጥ ያላስገባ ነው ይላሉ። የሰሜን ሸዋን ዞንን ያለውን የተፈጥሮ ሀብት፣ ባህል፣ ታሪክ፣ ቋንቋና ሌሎች ሀገር በቀል ዕውቀቶችን በዚህ ላይ ያልተመረኮዘ ማህበረሰቡን የሚጠቅም ውሳኔ ነው ብለን አናምንም። ሰሜን ሸዋ ከተፈጥሮ ሀብት ካየነው ደ

ጋማ ነው። እንደ ባዮሎጂ ሌሎችም የሳይንስ መስኮች ሌሎችም ሊያስፈልጉት ይችላሉ። ከባህል አንጻር ብዙ የሚጠኑ ነገሮች አሉ። ሰሜን ሸዋ ያለበት ቦታ ኢትዮጵያ የመካከለኛው ዘመን ታሪክ ምንጭ ነው። በአብዛኛው እዚ አካባቢ ብዙም ዶክመንት የሚደረጉ ታሪኮች አሉ። ቋንቋው እንደዛው መጠናት አለበት። በእነዚህ ላይ ያልተመሰረተ ነው ልየታ የተደረገው። የደብረ ብርሃን ዩኒቨርሲቲ ፕሬዚዳንት ዶክተር ንጉስ ታደሰ ግን ኮሌጆቹም ሆኑ የትምህርት ክፍሎቹ ይዘጋሉ የሚለው ስጋት ከእውነት የራቀ ነው ሲሉ ያስተባብላሉ። ሚዲያ ላይ እየተሰራጨ ያለው ነው

ዲፓርትመንት ወይም ደግሞ አራት ኮሌጅ የሚዘጋ የለም። ዩኒቨርሲቲዎች ዲፍረንሸት ተደርገዋል ወይም ተለይተዋል፣ የሪሰርች አፕላይድ፣ ኮምፕሬሄንሲቭ ዩኒቨርሲቲ ተብለው። በዛ መሰረት ዩኒቨርሲቲዎቹ አፕላይድ ሲሆኑ የሚያተኩሩባቸው ኮሌጆች ተብለው ተለይተዋል። እኛ አሁን አራት ኮሌጅ ላይ ምሁር አተኩረን እንድንሰራ ይፈልጋል። ሌሎቹ ኮሌጆች ግን ኮመን ኮርስ እያስተማሩ የስልጠና ማዕከል ተደራጅተው በዛ የስልጠና ማዕከል ላይ ስለተምንቀጥላሉ፣ የሚዘጋና የለም። እኛ አሁን ለጊዜው ሸት ነው ብሎ

ተዛባ መረጃ ለመስጠት እየተደረገ ያለ ጥረት ነው። የታሪክ ትምህርት ክፍልን ጨምሮ ሌሎች እንደሚዘጉ መረጃው እንዳላቸው የሚናገሩት አቶ ግዛው ከሚዘጉት ውስጥ አንዱም የአማርኛ ትምህርት ክፍል እንደሆነ ገልጸዋል። የትምህርት ፕሮግራሞችን የማጠፍ ሂደት በተለይም በአማርኛ የትምህርት መስክ መጀመሩ ትልቅ ቅሬታ ነው የፈጠረው። ታጠፋሉ የተባሉት ሶሻል ሳይንስ፣ ናቹራል ሳይንስ፣ ህግ እና ስነ ትምህርት ኮሌጅ ነው። ግን የጀመሩት ደግሞ በአማርኛ የትምህርት ፕሮግራም ዶክተር ንጉስ በአንጻሩ አሰራሩን አስመልክቶ በዩኒቨርሲቲው ማህበረሰብ ውስጥ የተ

የተፈጠረ ብዥታ የለም ይላሉ። አሁን ደብረ ብርሃን ዩኒቨርሲቲ ውስጥ የሚመጣ ኮንፊዥን የለም። አብዛኛው ማህበረሰብ ይረዳው ስራ ጫላችሁት ነው እናንተ ሚዲያ ላይ ያለው ዝም ብሎ የሆኑ ግለሰቦች የለከቁት እያያቸው ያላችሁት እንደዛሬ ለመሪያ። ስለዚህ የሚዘጋም የትምህርት ክፍሎች የሉም ነው የሚሉኝ። በቃ የትምህርት ክፍል የተወሰኑ ተማሪ ምርጥ ያላቸው አሉ። ምን ታደርጋለ ደ ለምሳሌ አማርኛ ዲፓርትመንት ተማሪ አንደኛ አመት የለውም፣ ሁለተኛ አመት የለውም፣ ሶስተኛ አመት የለውም። በአሁን በአዲሱ ትምህርት ፍኖተ ካርታው መሰረት ደግሞ ተማሪ በመረጠው ነው የሰው ልጅ

ዲፓርትመንት እንዲገባ አይባልም። አስራሁለት አመት ተምሮ አንድ አመት ዩኒቨርሲቲ ውስጥ ተምሮ ተገደግባ አይባልም። ነውር ነው። በሃያ አንደኛ ክፍለ ዘመን የማይደረግ ነገር ነው። እንዲደረግ አድርጉ እየተባለ ነው። ተማሪ ከሌለ ምን ታደርገዋለህ አንተ። ዩኒቨርሲቲ የተቋቋመ ለተማሪ እኮ ነው። ስማቸውን መግለጽ ያልፈለጉ የአማርኛ ትምህርት ክፍል መምህር ግን የአማርኛ ትምህርት እንዳይሰጥና ተማሪዎች እንዳይመዘገቡ ቀድሞውንም ተጽዕኖ ሲደረግ ነበር ብለዋል። ከአማርኛ ትምህርት ውጭ ተማሪ የሌላቸው የትምህርት ክፍሎች ቢኖሩም እንዲዘጉ አለመደረጋቸው በአማርኛ ትምህርት ላይ ይፈጸማል ለሚሉት ተጽዕኖ

አስረጅ እንደሆነ ጠቅሰዋል። ቀደም ሲል የዩኒቨርሲቲው ፕሬዚደንት ዶክተር ንጉስ በአሰራሩ ላይ የዩኒቨርሲቲ ማህበረሰብ ብዥታ የለበትም ቢሉም የመምህራን ማህበሩ ፕሬዚደንት ግን ምላሻቸው የተለየ ነው። ኛ ዩኒቨርሲቲ አፕላይድ ሳይንስ ተብሎ ነው ዩኒቨርሲቲ የተደረገው። አፕላይድ ሳይንስ ዩኒቨርሲቲ መሆኑ ላይ መምህራኖች በዚህ የመንግስት ውሳኔ ላይ ብዙም ቅሬታ የለንም። ይሁን እንጂ ምንድነው ከመነሻውም ጀምሮ መምህራን እናነሳው ጥያቄ ነበር። ዩኒቨርሲቲው ቀደም ብሎ ከዚህ ውሳኔ በፊትም የልህቀት ኤሪያዎችን ለይቷል።

ከነዚህም የወሰናቸው ተፈጥሮ ሀብትን፣ ታሪክን፣ እነዚህ እነዚህን መሰረት በማድረግ የደጋ ግብርና ነበር አንዱ። እንደዚሁ እየተባለ ሌሎችም የተለዩ ነበሩ። እነዚህ የልዕቀት አቅጣጫ ሆነው፣ ግን ዩኒቨርሲቲው በሌሎቹም እያስተማረ እንደሚቆይ እንደዛ ነበረ። እንግዲህ የልዕቀት አቅጣጫ ተሰርቶ ሲንቀሳቀስ የነበረ በኋላ ደግሞ የመንግስት ወልየታ ሁኔታ ሲመጣ፣ የተለያየ ስብሰባዎች የሚነገረን ተመሳሳይ ተመጋጋቢ እንደሆኑ አንድ አይነት እንደሆኑ ነበር የተነገረን፣ መሰረታዊ ትምህርት መስኮች ለአፕላይድ ሳይንስ እንደማያስፈልጉ

ተደርጎ ነው የተወሰደው። በአማራ ክልል የሚገኙ የመንግስት ዩኒቨርሲቲዎች መምህራን ማህበር ፕሬዚዳንት ፈለቀ ወርቁ የትምህርት ክፍሎቹ እንደሚዘጉ መረጃ እንደደረሳቸው ገልጸው በተለይ የአማርኛ ትምህርት ክፍል መዘጋት ህጋዊነት ላይ ጥያቄ አንስተዋል። አሁን ላይ ከአሉት የሀገራችን ዩኒቨርሲቲዎች ተመርጦ ደብረ ብርሃን ዩኒቨርሲቲ ሁለተኛ ካሉት የሀገራችን የትምህርት አይነቶች ላይ ተመርጦ አማርኛ ትምህርት አያስፈልግም መጣ

ባሉ ታሪክ የማይረሳው ታሪካዊ ስህተት ነው።

የሚያስተምረው አገርን ከችግር የሚያሻግረው የዩኒቨርሲቲ መሆር በሰነድነት ቀርቦ አላስፈላጊነቱና አስፈላጊነቱ ባልተወያየበት ከኛ አልፎ እነ ቻይና እነ ራሽያ፣ ሌሎችም እየተጠቀሙ ኢቨን ግብጽ አማርኛን እያሰለጠነች ባለችበት ሰዓት የአማርኛ ቋንቋና መሰሎቹ ከደብረ ብርሃን ላይ ከስርዓተ ትምህርቱ መሰጠት የለባቸው መባሉ ይህ ህገ መንግስታዊ፣ ይህ ምክንያታዊ

ሰራዊ ኢስራታዊ ዳሜ ነው እንደ አማራ ዩኒቨርሲቲዎች መምህራን ማህበር ፎርም የደረሱ የትምህርት ሚኒስትር ዴታ ዶክተር ሳሙኤል ክፍሌ የሀገሪቱ የመንግስት ዩኒቨርሲቲዎች በአራት የተልኮና የትኩረት ዘርፎች እንደተደራጁ አስታውቀዋል። ዩኒቨርሲቲዎችን በትኩረትና በተልኮ መለየት ያስፈልጋል ተብሎ በትምህርትና ስልጠና ፍኖተ ካርታው ምክር ሀሳብ ውስጥ ከተካተቱት አንዱ ነው። ይህን እንዴት እናድርገው ብለን ሰፊ ጥናት አከናውነናል። በ2011ና በ12 በ13 ዝግጅት ተደርገው ከ2014 ጀምሮ

ዩኒቨርሲቲዎች የምርምር ዩኒቨርሲቲ፣ የአፕላይ ሳይንስ ዩኒቨርሲቲ፣ የአጠቃላይ ዩኒቨርሲቲ፣ የሳይንስና ቴክኖሎጂ ዩኒቨርሲቲ ሆኖ እንዲደራጁ ሆኗል። ይሄን የምናደርግበት አንድም የትምህርት ጥራትና ተገቢነትን ለማምጣት፣ በሌላ በኩል ደግሞ እንደ ሀገር ልንገነባ ለምንፈልገው ብዝሃ ዘርፍ ኢኮኖሚ መገንባት የሚያስፈልገውን የሰው ኃይል ማዘጋጀት ስለሚገባ ዶክተር ሳሙኤል ቋንቋን ጨምሮ የተወሰኑ ዘርፎች በወል ፕሮግራምነት ያገለግላሉ ብለዋል። ዘመኑና ጊዜው ዲጂታል ኢኮኖሚን ስለሚያስፈልግ ዲጂታል ኢኮኖሚ መገንባት የሚያስችለን

የትምህርት ፕሮግራሞች እንዲኖሩ ለዚህ ሁሉ ደግሞ የሆኑ የወል ፕሮግራሞ

ሕግ ቢባል ለሁሉም ሴክተሮች ያስፈልጋል። ቢዝነስና ኢኮኖሚክስ ያሉ ጉዳዮች በአብዛኞቹ በሁሉም አካባቢዎች ያስፈልጋሉ። የቋንቋ ትምህርቶች በሁሉም አካባቢ ያስፈልጋሉ። ሊታጠፉ ይችላሉ በሚባሉት 18 የትምህርት ክፍሎች ውስጥ የሚሰሩ የደብረብርሃን ዩኒቨርሲቲ መምህራን ደግሞ ከስራ የመቀነስ አሊያም ወደ ሌላ ቦታ የመቀየር ስጋት እንዳደረባቸው ይናገራሉ። ይህን አስመልክቶ ምላሽ የሰጡት ዶክተር ሳሙኤል ደብረብርሃን ዩኒቨርሲቲ ለምንድነው ተደጋግሞ የተነሳው በዚህ ሪፎርም ላይ ፋና ወጊ ሆኖ እየሰራ ስለ

ሆነ ሌሎቹ በዛ ፍጥነት ስላልሄዱ እንጂ ሁሉንም ሊያጋጥም የሚችል ይሄ ነገር፣ በኤግዚት ስትራቴጂ ውስጥ ማን ወዴት ይሄዳል የሚለውም ይሰራል። ከስራ ማጣት ጋር ከሆነ ዩኒቨርሲቲ መምህር ስራ ያጣል ተብሎ አይታሰብም። ይሄ ሰው የስራ ስጋት የለበትም። ይሄ ሰው የተሰፋው ደግሞ ደብረ ብርሃን ለመስራት አይደል። ሻማ ማስተማር ይችላል። አዳማ ማስተማር ይችላል። ወለጋ ማስተማር ይችላል። አርባ ምንጭ ማስተማር ይችላል። በዚህ ሂደት ውስጥ ፕሮግራሞች

መታጠፍ መጥበብ፣ ወደ ሌላ ዩኒቨርሲቲ መሸጋሸግ ካለባቸው ይደረጋል። ፕሮግራሞች የከፈትነው ለሰው ልጅ ስራ ለመፍጠር አይደለም። ፕሮግራሞች የከፈትነው ለኢኮኖሚው ለኢንዱስትሪው የተሻለ የሰው ሀይል ለማቅረብ። ስማቸውን ከመግለጽ የተቆጠቡ የወልዲያ ዩኒቨርሲቲ መመር ግን አሁን ካለው የፖለቲካ አለመረጋጋትና የጸጥታ ስጋት አኳያ ሰራተኛን በሚፈለገው መልኩ አንቀሳቅሶ ለማሰራት ምቹ ሁኔታ ባለመኖሩ ሊያዳግት ይችላል የሚል ስጋት አላቸው። ከፍተኛ የሆነ የተማረ የሰው ኃይል የስራ

አጥነት ችግር ባለበት ስራ ይዘው ተደላድለው ቤተሰብ መስርተው ያሉትን መምህራኖች በትኖ በየትኛውም የሀገሪቱ ክፍል ተንቀሳቅሶ ስራ ይሰራሉ ማለት ዘበት ነው የሚመስለው። ምክንያቱም አሁን ባለው የፖለቲካ ሁኔታ ሀገሪቱ ውስጥ አይደለም፣ ከክልል ክልል ተዘዋውሮ ከዩኒቨርሲቲ ዩኒቨርሲቲ ተዘዋውሮ ከአንድ ከተማ ወደ አንድ ከተማ ለመንቀሳቀስ እራሱ ከባድ እየሆነ ባለበት ሰዓት ቤተሰብ በትኖ መምህር ከዚህ ተነስቶ ወደ ሌሎች ዩኒቨርሲቲዎች፣ እንደውም እንደተባለው ወደ ወለጋ፣ ወደ ተለያዩ ዩኒቨርሲቲዎች ይሄዳሉ ነው የተባለው። ይህን ሁሉ ቦታ አቋርጠው ስራ መስራት ይችላሉ ማለት ሌላ

ነገር ይመስላል። እንደገና ፖለቲከኞቹም ፖሊሲ አውጪዎችም ቆም ብሎ ቢያስቡበት። ሚኒስትር ዴታው ዶክተር ሳሙኤል በኢትዮጵያ የመንግስት ዩኒቨርሲቲዎች በመጪው የትምህርት ዘመን በተለየላቸው የተልእኮና የትኩረት መስክ ላይ እንዲሰማሩ እንደሚደረግ አመልክተዋል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ ነኝ ከደሴ።

ዘገባም በትምህርት ጉዳይ ላይ ያቆየናል፣ ተማሪዎች በመውጫ ፈተና ላይ ያላቸውን ቅሬታ ይመለከታል። በቅርቡ የተሰጠው የዩኒቨርሲቲ መውጫ ፈተና ልዩ ልዩ ችግሮች እንደነበሩበት የገለጹ ተማሪዎች የትምህርት ሚኒስቴር መፍትሄ እንዲሰጣቸው ጠየቁ። ለአሜሪካ ድምጽ አስተያየታቸውን የሰጡ የአካውንቲንግ እና ፋይናንስ ተማሪዎች ፈተናው የተዘጋጀው ከጥናታችን ውጭ ነው፣ የተሰጠን ሰዓትም ከፈተናው ክብደት ጋር አይመጣጠንም ሲሉ ለአሜሪካ ድምጽ ተናግረዋል።

ይኸው ቅሬታ ከተለያዩ ዩኒቨርስቲዎች ለትምህርት ሚኒስቴር ቢቀርብም ሚኒስትሩ እስካሁን ድረስ ምላሽ እንዳልሰጠ ተማሪዎቹ ገልጸዋል። የአካውንቲንግና ፋይናንስ ትምህርት መምህር እንደሆኑ የገለጹልን አቶ ክብር ይስፋው ጌታሁን

ፈተናው ችግር እንደነበረበት የሚያሳዩ ምልክቶች አሉ ብለዋል። ስለ ጉዳዩ የተጠየቀው የትምህርት ሚኒስቴር በበኩሉ ቅሬታ የተነሳበትን የአካውንቲንግና የፋይናንስ ትምህርት የዩኒቨርሲቲ መውጫ ፈተና እንደገመገመው ገልጾ ችግር አላየሁበትም ሲል ምላሽ ሰጥቷል። ገብረ ሚካኤል ገብረ መድን ያነጋገራቸው በዩኒቲ ዩኒቨርሲቲ የአዳማ ካምፓስ የአካውንቲንግና የፋይናንስ ተማሪ እንደሆነች የተናገረችው የአብስራ በለጠ

በቅርቡ በተሰጠው የአካውንቲንግ እና የፋይናንስ የዩኒቨርሲቲ መውጫ ፈተና ላይ ያስተዋለችውን ችግር ለአሜሪካ ድምፅ ገልጻለች።

የተሰጡን ብሎ ብሎፕሪንት ና የተሰጡን ፈተና የተለያየ ነው። እኛ ከቨር ያደርጋል ብለው የነገሩን አስራ አምስት ኮርስ ሲሆን ግን ከቨር ያደረገው ኦልሞስት ከሶስት ኮርስ እሱ ከሶስት ኮርስ ነው የወጣው እሱም ለዲግሪ ሌቭል መረዳት ከምንችለው በላይ የሆኑ ጥያቄዎች ነው የመጡት። በዛ ላይ የመጣው ካልኩሌሽን ከሰላሳ በላይ ነው። የተሰጠን ሰዓት ግን ሁለት ሰዓት ተኩል ብቻ ነው።

የተሰጠው ታይም እና ፈተና በጣም የተለያየ ነው። በኢንፎኔት ዩኒቨርሲቲ ኮሌጅ የሐዋሳ ካምፓስ ተማሪ ሰብለ ወንጌል አለማየሁም የአካውንቲንግና ፋይናንስ ትምህርት የመውጫ ፈተና

ከተዘጋጀንበት የትምህርት አይነት ውጭ ነው የመጣው ትላለች። እኛ ስንዘጋጅበት የነበርናቸው ኮርሶች አልመጡም። ፈተናው ላይ ሲደልም ደግሞ የመጡት ጥያቄዎች አብዛኞቹ ከዌብሳይት ላይ ዳውንሎድ የተደረጉ ናቸው። እኛን የሚፈትኑን እኛን የሚለኩን በተማር ነው ልክ ነው እንጂ ከሆነ ድረገጽ ላይ በወረዱ ጥያቄዎች መሆን አልነበረባቸውም። ጥያቄዎቹ አብዛኛው ካልኩሌሽኖች

በጣም ረጅም ሰዓት የሚፈልጉ በጣም ማሰብ የሚፈልጉ በጥራት የሚጠበቅብን ናቸው ና ሳንሰራቸውን የወጣ ነው። ከዛ ውጭ ደግሞ የእኛ ዲፓርትመንት አይደለም። ከኛ በፊት የተፈተኑ ነበሩ። ፖቲቭ አካውንቲንግ ኦዲት የሚባል ሌላ ዲፓርትመንት አለ። ያንን ዲፓርትመንት የሚገልጽ አይነት ጥያቄዎች ናቸው የመጡት። ያልተዘጋጀን የማይመለከተንን ማለት ነው። በልዩ ልዩ ዩኒቨርሲቲዎችና ኮሌጆች ለአስራ ሶስት አመታት ያህል ትምህርቱን ሳስተምር ቆይቻለሁ የሚሉት አቶ ክብር ይስፋው ጌታሁን በአካውንቲንግና ፋይናንስ ትምህርት የታየው ውጤት

ከሌሎች የቢዝነስና ኢኮኖሚክስ ትምህርቶች ጋር ሲነጻጸር የስልሳ ከመቶ ልዩነት እንዳለው ገልጸው ይህ ደግሞ ፈተናው ችግር እንደነበረበት ማሳያ ነው ይላሉ። ስልሳ ፐርሰንት ማለት በጣም ሀይሊ ሲግኒፊካንት የሆነ ዲፍረንስ ነው ያለው።

በአቨሬጅ ከሀያ ፐርሰንት በላይ በታች ነው ያሳልፉት የመንግስት ዩኒቨርሲቲዎች እንደውም እንደ በተሻለ መንገድ ደሪቨር ያደርጋሉ ተብሎ የሚታመነው እነሱ ናቸው ማለት። በትምህርት ሚኒስተር መግለጫ መሰረት በመንግስት ዩኒቨርሲቲዎች ውስጥ ራሱ ከሀያ ፐርሰንት በታች ነው በአቨሬጅ ሊያሳልፉ የቻሉት እና ወደ ሰማንያ ምናምን ፐርሰንት ተማሪ ወድቋል ማለት የሆነ ችግር እንዳለ ምልከታን የሚሰጥ ይመስለኛል በጣም

እንደዚህ ኤግዚት ኤግዛም ላይ ያው ተማሪ የምትፈትነው ጄኔራል የሆነ ነገር ነው። ሚኒመም ሪኳየርመንቱን አሟልተዋል ወይ በዚህ ኮርስ ሌቭል ላይ ወይም በዚህ ዲፓርትመንት ላይ የሚጠበቁትን ነገሮች አውቀዋል ወይ የሚለውን ጄኔራል ነገር ነው የምትጠይቀው። እና አንዳንድ ጥያቄዎች በኮርስ ሌቭል እንኳን ማትመልሳቸው በጣም ዲቴል የሆነ ካልኩሌሽን የሚጠይቁ ዲቴል የሆነ አናሊሲስ የሚጠይቁ ጥያቄዎች ነበሩ። እና የኤግዚት ኤግዛምን ኔቸር ያላማከለ ጥያቄ ይመስለኛል፣ በኔ ግምገማ መሰረት። ቅሬታቸውን ለአሜሪካ ድምጽ የገለጹት ተማሪዎች በፈተናው የልፋታችንን አለማግኘታችን ብቻ ሳይሆን

ተገቢ ባልሆነ ምክንያት በመውደቃችን ለስነ ልቦና ጫና ተዳርገናል ይላሉ። ኤልያስ ገብረስላሴ የዩኒቲ ዩኒቨርሲቲ ተማሪ ነው። እኔ አሁን ጥሩ ውጤት አላቸው ከምባሉት ተማሪዎች ውስጥ ነኝ። አብዛኛውን እኛ ክላስ ያሉት በጣም ጥሩ ተማሪዎች ናቸው። ስትሬት ፎር ምናምን ያላቸው አሉ። እነሱ ሁሉ ወድቀዋል።

ገብቷል። ይሄ አሁን እኛን ያማከለ ጥያቄ ስላልሆነ ነው እንጂ እነ እኛ ማለፍ አቅቶን ወይ ሳና ጠና ከፍተን አይደለም እና በጣም ስሜታችን ተረብሿል። በቃ የነበረን ተስፋ እንዳለ ተሟጧል። በቃ ሰብለ ወንጌል አለማየሁም በዚህ ምክንያት የተፈጠረው የቤተሰብና የህብረተሰብ ጫናም ቀላል እንዳልሆነ ትናገራለች።

ከሁሉ በላይ ቤተሰብ በጣም አዝኗል። አሁን ለምሳሌ በጣም በጣም ትልቁ ችግር ምንድነው መሰለ? ኤግዚት ምንድን ነው? ዶክመንት ይዘህ ወደ ቤት አለመሄድ ምንድን ነው የሚለውን ነገር የሚረዳ ቤተሰብ አለ፣ የማይረዳ ቤተሰብ አለ፣ ነገሩን ራሱ በደንብ ያልተረዳ ቤተሰብ አለ እና ቤተሰብ ሊቀበለት አይችልም። ልክ ያልተማርክ እዛ ቦታ ለሄደም ስርአቱ ያንን ነገር ተምረክ ለመመረቅ ያልበቃ አርገው ነው የሚያስቡ ያ ነገር በጣም ከባድ ተጽዕኖ ፈጥሯል። ተማሪው ላይ ስነ ልቡናዊ የሆነ ቀውስ ፈጥሯል።

ማህበረሰቡም አለ እኮ የእናንተ እንዴት ሆነ ምናምን የሚለው ጥያቄ አለብሽ፣ ወደብሽ የሚለው ጥያቄ ራሱ በጣም ከባድ ነው። ከኔ ባሻገር በጣም የሚያሳዝነኝ መምህራኖች በኦንላይን በተለዩ ነገሮች እኒያንስ ሲያስተምሩ ሲያበቁን የነበሩ መምህራኖች ልፋት በጣም ገደል ውስጥ ነው የገባው እውነት ለመናገር።

ስለ ጉዳዩ በአሜሪካ ድምፅ የተጠየቀው የትምህርት ሚኒስቴር በፈተናው ላይ ስለተነሳው ቅሬታ እንደሚያውቅ ተናግረው ፈተናውን ከሚመለከታቸው ባለሙያዎች ጋር መገምገሙን አመልክቷል። ሆኖም በፈተናው ይዘትም ሆነ አቀራረብ ላይ ችግር እንዳላየበት ተቋሙ ባደረሰን መረጃ ገልጿል። ተማሪዎቹ ግን ሚኒስቴር መስሪያ ቤቱ መፍትሄ ሊሰጣቸው እንደሚገባ ያሳስባሉ። ኤልያስ ገብረስላሴ። የእኛ ጥያቄ አካደሚካል ነው። ትምህርት ሚኒስቴርም እንዲሰማን የምንፈልገው

እኛን የሚመዝን ሁሉንም ያማከለ ፈተና ይፈትኑንና እንታይ። እስካሁን የመጣው የተፈተነው ጥያቄ እኛን ያማከለ እኛን የሚመጥን ጥያቄ አይደለም። የኢንፎኔት ዩኒቨርሲቲ ኮሌጅ ተማሪዋ ሰብለ ወንጌል አለማየውም ጥያቄያችን ይሰማ፣ አፋጣኝ ምላሽም ይሰጠን ትላለች።

እኛ አንደኛ አራት ዓመት ላይ የተማርነው እንደ ሌላው ዲፓርትመንት ከዚህ በፊት እንደነበረው ሶሻል ዲፓርትመንት ሶስት ዓመት ምናምን አይደለም። በተስተካከለ ፖሊሲ መሰረት አራት ዓመት ላይ የተማርነው አራት ዓመት ተምረን ገና እንደገና ሌላ ተጨማሪ ጊዜ ቁጭ ማለት አንችልም። እኛ ምንፈልገው ራሳችንን፣ ዲፓርትመንታችንን የሚገልጽ ጥያቄ ከብሉፕሪንቱ መሰረት ያደረገ ጥያቄ ሪግዛም ወጥቶልን በፍጥነት በትንሽ ጊዜ ውስጥ እንፈጠን የሚል ጥያቄ እየጠየቀን ነው። የአካውንቲንግና ፋይናንስ መምህሩ አቶ ክብር ይስፋው ጌታሁንም

የተማሪዎቹ ጥያቄ ምላሽ የሚፈልግ መሆኑን ይናገራሉ። እነዚህ ተማሪዎች ብዙዎቹ የድሃ ልጆች ናቸው። በብዙ ችግር እና በብዙ መከራ የሚማሩ ናቸው። ብዙ ቤተሰብ ኤክስፔክት የሚያደርጋቸው ናቸው እና በተቻለ አቅም ትምህርት ሚኒስቴር ፈተናውን ገምግሞ አግባብነት የሌለው እንደሆነ ካመነበት ተማሪዎችን በአጭር ጊዜ ፈትኖ እንደገና ቼክ ቢደረግ እኔ መልካም ነው ብዬ አምናለሁ።

ዘንድሮ ለመጀመሪያ ጊዜ የተሰጠውን የዩኒቨርሲቲ መውጫ ፈተና ከወሰዱ ተማሪዎች መካከል 60 በመቶዎቹ እንዳላለፉ ትምህርት ሚኒስቴር ማስታወቁ ይታወሳል። ሚኒስቴር መስሪያ ቤቱ የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት የመውጫ ፈተናን እንዲወስዱ በያዘው እቅድ መሰረት ከ150 ሺህ በላይ ተማሪዎችን ቢያስፈትንም ማለፍ የቻሉት ግን 61 ሺህ ያህሉ ብቻ ናቸው። 50 እና ከዚያ በላይ ውጤት አስመዝግበው ፈተናውን ካለፉት ተማሪዎች መካከልም

ስልሳ ሁለት በመቶ ከመንግስት ተቋማት ሲሆኑ አስራ ሰባት በመቶ ደግሞ ከግል ተቋማት እንደሆኑ ተገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ወደ ተከታዩ ዘገባ ስናልፍ የትግራይ ክልል ጊዜያዊ አስተዳደር በፕሪቶሪያው ስምምነት መሰረት

በጦርነቱ የተሳተፉ ተዋጊዎችን በማሰናበት ወደ ቤተሰቦቻቸው መመለስ መጀመሩን አስታወቀ። በያዝነው ሳምንት ከ5 ሺህ በላይ የቀድሞ ተዋጊዎች እንደተሰናበቱ የክልሉ ጊዜያዊ አስተዳደር ምክትል ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ተናግረዋል። ይኸው ተዋጊዎችን የማሰናበትና ከማህበረሰቡ ጋር የማዋሃድ ሂደት

በየጊዜው እንደሚቀጥልም ምክትል ፕሬዝዳንቱ ገልጸዋል። በሌላ ዜና የክልሉ የጊዜያዊ አስተዳደር ካቢኔ ለ2016 ዓ ም በጀት ዓመት የሚውል 173 ቢሊየን ብር አጽድቋል። የክልሉ ፕላን ኮሚሽን ኮሚሽነር ሃንሳ ተክላይ ለአሜሪካ ድምፅ እንደገለጹት የጸደቀው በጀት ከ2013 ዓ ም በአንድ ቢሊየን ብር ያነሰና

ከክልሉም ፍላጎት አንጻር አነስተኛ እንደሆነ አመልክተዋል። ሙሉጌታ ጽብሃ ዝርዝር ዘገባ ልኳል።

የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚደንትናም የሰላምና ጸጥታ ዘርፍ ኃላፊ ኔትናል ጀኔራል ታደሰ ወረደም በዛሬው ዕለት በሰጡት መግለጫ በመንግስትና በህወሀት መካከል በፕሪቶሪያው በተደረሰው በዘላቂነት ተኩስ የማቆም የሰላም ስምምነት መሰረት በሁለት አመቱ ጦርነት የተሳተፉ ተዋጊዎች ከነበሩበት የውጊያ ደረጃጀት እየወጡ ወደ ቤተሰቦቻቸው መመለስ እንደጀመሩ አስታውቀዋል። የአንደኛ ዙር ተዋጊዎች የነበሩትን የማሰናበት ሂደቱ

ባለፈው ሳምንት እሁድ ሐምሌ 16 ቀን 2015 ዓ ም ተጀምሮ ትላንት ማክሰኞ ሐምሌ 18 ቀን 2015 ዓ ም እንደተጠናቀቀ ገልጸዋል። እስካሁን ሰራዊቱን የማሰናበት ስራ አልጀመርንም ነበር። ሆኖም አሁን መቀነስ ጀምረናል። ይህም በአሃዝ ሲገለጽ ከ50 እስከ 55 ሺ የሚደርስ ተዋጊ ከተሰለፈበት አደረጃጀት ተቀንሶ ወደ ቤተሰቡ እንዲቀላቀል ተደርጓል።

ቅነሳው በሁሉም አደረጃጀት ላይ የተደረገ ሲሆን ከሰራዊቱ ጋር ተወያይተን የመጀመሪያውን ዙር የማሰናበት ሂደት አከናውነናል። ተዋጊዎቹን የማሰናበትና የማዋሃድ ሂደቱ እንደሚቀጥል ያመለከቱት ሌተናል ጄኔራል ታደሰ ወረደም የተሰናበቱት ተዋጊዎች በየአካባቢያቸው አቀባበል እየተደረገላቸው እንዳለ ገልጸዋል። ሆኖም በአሁኑ ጊዜ ከክልሉ ጊዜያዊ አስተዳደር ቁጥጥር ውጭ ሆነው በኤርትራና በአማራ ኃይሎች ቁጥጥር ስር ከሚገኙ አካባቢዎች ለጦርነቱ የተሰለፉ የትግራይ ተዋጊዎች

ግን ወደ ቀያቸው መመለስ ስለማይችሉ እንዳልተሰናበቱ አስታውቀዋል። በስምምነቱ መሰረት የቀድሞ ተዋጊዎችን ወደ ቤተሰቦቻቸው የማሰናበቱ ስራ በክልሉ ጊዜያዊ አስተዳደር በኩል እንደተጀመረ ሁሉ ከኢትዮጵያ መከላከያ ሰራዊት ውጭ ያሉ ኃይሎችም ከክልሉ ሊወጡ ይገባል ብለዋል። የተሰናበቱት ተዋጊዎች ቋሚ መተዳደሪያ እንዲኖራቸው ለማድረግ ተደራጅተው በሚቋቋሙበት ሁኔታ ላይ በቀጣይ እንደሚሰራ ምክትል ፕሬዚዳንቱ ጠቁመዋል። ለተወሰኑ ወራት ለቀለብ የሚሆናቸው ገንዘብ

ገንዘብ እንደተሰጣቸው ኔትናል ጀኔራል ታደሰ ቢያስታውቁም የገንዘቡን መጠን ግን

ግልጽ አላደረጉም። ባለፈው መጋቢት ወር የብሔራዊ ተሃድሶ ኮሚሽን ኮሚሽነር አምባሳደር ተሾመተው መተው ጋር በኢትዮጵያ ከ ሁለት መቶ እስከ ሶስት መቶ ሺህ እንደሚደርሱ የሚገመቱ የቀድሞ ተዋጊዎችን በሁለት ዓመት ጊዜ ውስጥ ወደ ሰላማዊ ህይወት ለመመለስ እንደሚሰራ ገልጸዋል። ስራውን በዋናነት በትግራይ ክልል እንደሚፈጸምና በሌሎች አምስት ክልሎችም እንደሚከናወን መናገራቸው ይታወሳል። በሌላ ዜና የትግራይ ክልል ፕላን ኮሚሽን ኮሚሽነር ሀንሳ ተክላይ ለአሜሪካ ድ

ድምጽ በሰጡት ማብራሪያ ባለፈው ሳምንት የክልሉ ጊዜያዊ አስተዳደር ካቢኔ ለ2016 በጀት ዓመት 173 ቢሊዮን ብር በጀት ማጽደቁ ገልጸዋል። ከዚህም ውስጥ 134 ቢሊዮን ብሩ የፌዴራሉ መንግስት ለክልሉ የሚሰጠው ድጎማ እንደሆነ ተናግረዋል። 173 ቢሊዮን ብር በጀት ጸድቋል። እንግዲህ ካለፉት አመታት ሲነጻጸር በየጊዜው ከጦርነት በፊት ብዙ

እርምጃ ወደፊት እየሄደ ነበር። በየአመቱ ለምሳሌ ሁለት ሺ አስራ ሶስት ዓመተ ምህረት አስራ ስምንት ነጥብ አምስት ቢሊየን ነበር። ከዛ ፊት አስራ ስድስት ነጥብ አምስት ነበር። ከዛ ፊት አስራ ሶስት ነጥብ አምስት ነበር። ስለዚህ በየጊዜው በዛ ያኔ በነበረው ፕሮግሬስ አሁን ዝም ብለን ስትሬት ላይን ሰርተን ብንሄድ ፕሮጀክሽን ብንሰራ ወደ ሀያ ምናምን

ቢሊዮን አካባቢ ይሆናል ማለት ነው። ይሄ የመልሶ ግንባታ የሚያካትት ነገር አይደለም፣ መደበኛው በጀት ነው። የመልሶ ግንባታ ተብሎ በሂደት ላይ ያለ ነገር ነው። ብዙ ወደ ስራ የተገባበት ሁኔታ ባይሆንም ዞሮ ዞሮ ይብዛ ይነስም እሱ ራሱን ችሎ ፈንድ ነው የሚሆነው ማለት ነው።

የቀጣዩ አመት በጀት ከ2013 ዓመተ ምሕረት በጀት ጋር ሲነጻጸር በአንድ ቢሊዮን ብር እንደቀነሰ የጠቀሱት ኮሚሽነሯ ለዚህም ከክልሉ በግብር መሰብሰብ የነበረበት ገቢ በጦርነቱ ምክንያት ለመሰብሰብ ባለመቻሉና ግብር ከፋዮችም በችግር ውስጥ መሆናቸውን አስተዋጽኦ ማድረጉን አስረድተዋል። ከትግራይ ክልል ውስጥ ባለው በጣም ተደራራዊ ሸክም አንጻር የማይመጣጥን

ማለት ከነበረው አሁን ሙሉ በሙሉ ሊባል በሚችል ሁኔታ የወደሙ የተዘረፉ ቁጭ ብለው የሚሰሩበት ቢሮ የሌላቸው ቁጭ ብለው የሚሰሩበት ወንበር የሌላቸው አንድም ኮምፒውተር የሌላቸው ወረዳዎች ለስራ ማስኬጃ ተብሎ ስምንት ዘጠኝ ሚሊዮን ብር ለአመት ማለት ነው ብቻ የሚደርሳቸው አይነት ነገር ሁኔታ ነው ያለውና ያለው ሁኔታ ያለው ሸክም በጣም ትልቅ ነው።

በኢትዮጵያ ደረጃ ለደሞዝ ክፍያዎች መንግስት ሰራተኛ ተያያዥ ክፍያዎች እንዳለ ጨምረዋል። እንደውም እዚህ ከሌላ ያሉት በዛ በኢትዮጵያ ደረጃ ካለው እድገት ጋር የሚመጣጠን እድገት እንኳን አይደለም ያለው። ያ እንደዛ አይነት ቅሬታም አለ። ያው ይመጣል። ምንም ማድረግ ስለማይቻል ትግራይ ውስጥ ያለው የውስጥ አቅም የተዳከመ እንደሆነ ኢኮኖሚ ያለበት ሁኔታ በጣም አስቸጋሪ እንደሆነ

ግብር ክፈሉ ተብለው እንግዲህ ተጨማሪ ግብር እንዲከፍሉ የሚጠበቅባቸው ባለሀብቶች እነሱ ተጧሪ የሆንበት ሁኔታ ላይ እንዳለን። ስለዚህ ይሄ ግምት ውስጥ ገብቶ በተለየ ሁኔታ የሚመለከተው ሁሉ ባለ ድርሻ ስለሆነ ሰላምን ሳስቴን ለማድረግ ትግራይ ሕዝብን ለመደገፍ ግዴታም ድርሻም ስላለው ሁሉም ሰው የሚቻለውን እንዲያደርግ ነው ጥሪ ማድረግ የምንፈልገው።

ከጸደቀው አስራ ሰባት ነጥብ ሶስት ቢሊዮን ብር ውስጥ አንድ ነጥብ ዘጠኝ ቢሊዮን ብር የሚሆነው ለካፒታል ፕሮጀክቶች እንደተመደቡ የገለጹት ኮሚሽነር ሀንሳ አብዛኛው በጀት ለደሞዝና ለመንግስት መስሪያ ቤቶች የስራ ማስኬጃ እንደሚውል አመልክተዋል። ለአሜሪካ ድምጽ ሙልጌታ ጽብሀም መቀለም።

እያዳመጣችሁት ያላችሁት በ1925 እና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የረቡ ምሽት ስርጭታችንን ነው። ወደ ሁለተኛው አጋማሽ እንሻገራለን። የመጀመሪያው ዝግጅታችን የሚሆነው ዲሞክራሲ በተግባር ነው።

በሱዳንና በኬንያ መካከል የሚስተዋለው ውዝግብ በሱዳን በመካሄድ ላይ ያለውን ጦርነት

እልባት ለመስጠት በቀጠናው የሚካሄደውን ጥረት እየጎዳ መሆኑን ተንታኞች በመናገር ላይ ናቸው። የኬንያው ፕሬዚዳንት ዊሊያም ሩቶ የምስራቅ አፍሪካ ሰላም አስከባሪ ኃይል በሱዳን ይሰማራ የሚል ሀሳብ ማቅረባቸውን ተከትሎ አንድ የሱዳን ጀነራል ሩቶ ለፈጥኖ ደራሽ ኃይሉ ይወግናሉ ሲሉ ከሰዋል። የአሜሪካ ድምፁ ማይክል አቲት ከጁባ ደቡብ ሱዳን ያደረሰንን ዘገባ እንግዶ ወልድ ያቀርበዋል።

የአፍሪካ ቀንድን ሁኔታ የሚከታተሉት ኢትዮጵያዊው የፖለቲካ ተንታኝ አንዋር ኢብራሂም አህመድ እንደሚሉት በሱዳን ሰራዊት መሪዎችና በኬንያ መንግሥት መካከል ሰሞኑን እየጨመረ የመጣው ውጥረት በሱዳን ሰላምና መረጋጋት ለማስፈን በሚደረገው ጥረት ላይ እንቅፋት ሊሆን ይችላል። አንዋር ጨምረው እንዳሉት የምስራቅ አፍሪካ ቀጠናን ያካተተው ኢጋድ በሱዳን በኩል የኬንያውን ፕሬዚዳንት ዊልያም ሩቶ አስመልክቶ የተነሳውን ቅሬታ ማየት አለበት።

ዊልያም ሩቶ በኢጋድ የተቋቋመውን የአራት አገራት ቡድን ይመራሉ። ቡድኑ በሱዳን ከሦስት ወር ተኩል በላይ ጦርነት በማካሄድ ላይ ያሉትን ወገኖች እንዲህ የመግል ሥራ ተሰጥቶታል። የሱዳን መንግሥት ሩቶ ከፈጥኖ ደራሽ ኃይሉ ጋር የንግድ ግንኙነት አላቸው ሲል ይከሳል። ሩቶ ክሱን ያስተባብላሉ። የሩቶን የቡድን መሪ መሆን በመቃወም የሱዳን መሪዎች ከኢጋድ ቡድኑ ጋር እንደማይተባበሩ አስታውቀዋል። የቀጠናው የፖለቲካ ተንታኝ አንዋር ኢብራሂም አህመድ በዚህ ላይ የሚያክሉት አለ

كان الاجدى ان يكون اللقاء دور سريع جدا في حال رفض السودان لدور ال... دور كينيا في اللجنه الرباعيه. باراتو اغراتي تقاقم مدن مروتن ويليام روتو سودان مقاوم بتملكته إيجاد وديون ملس مستت نبربت. وطرات لمارغب يقاد لسودان الاسرائيلي مريوت شمطياقي ملاشي مسط اديس ملامه زيد نبربت.

የሲቪሎችን ደህንነት ለመጠበቅና የሰብአዊ መተላለፊያን ለመክፈት በሚል ከአካባቢው አገራት የተውጣጣ የቀጠናው ጦር ወደ ሱዳን እንዲሰማራ የሚል ሐሳብ የኢጋዱ ቡድን ከሁለት ሳምንታት በፊት አቅርቦ ነበር። እንደ ወረራ ይቆጠራል በሚል የሱዳን ሰራዊት መሪዎች ሐሳቡን ተቃውመዋል። የሱዳን ሰራዊት ምክትል አዛዥ የሆኑት ሌፍተናንት ጄኔራል ያሲር አላታ በሱዳን የውስጥ ጉዳይ ውስጥ ጣልቃ ገብተዋል ሲሉ ሩቶን ነቅፈዋል።

ቅጥር ነፍሰ ገዳይ ብለው ከጠሯቸው ኃይሎች ሱዳን ራሷን የመከላከል አቅም እንዳላት የጠቀሱት ምክትል አዛዡ ሩቶ ሰራዊታቸውን ይዘው ይግጠሙን ሲሉም ተደምጠዋል። ፕሬዚዳንት ሩቶ የምስራቅ አፍሪካ ተጠባባቂ ኃይልን ትተው የኬንያን ሰራዊት ይዘው ይግጠሙን። የሱዳኑን ሰራዊት ምክትል አዛዥ ንግግር በተመለከተ መልስ የሰጡት የኬንያው የውጭ ጉዳይ ሚኒስትር አልፍሬድ ሙታታ

ንግግሩ የያዘውን ቪዲዮ እውነተኛነት ስላላረጋገጡ በማኅበራዊ ሚዲያ በተለቀቀ ጉዳይ ላይ መልስ እንደማይሰጡ አስታውቀዋል። ዛሂር ጃንዳ የተባሉ የኬንያ ፓርላማ አባል ግን የሱዳን ሰራዊት ምክትል አዛዡን ንግግር አውግዘዋል። ከሱዳን ጋር ያለን ጉዳይ ሀገሪቱን ማን ይምራት በሚለው ጥያቄ ላይ አይደለም። ከሱዳን ጋር ያለን ጉዳይ

ህዝቡን ከሞት ለመታደግ የሰብአዊ መተላለፊያ ክፍት ሆኖ ምግብና መድኃኒት እንዲደርሳቸው ይደረግ የሚለው ነው። መኪ ኤል ሞግራቢ የተባሉ በአሜሪካ የሱዳን የቀድሞ ዲፕሎማት በበኩላቸው በሁለቱ አገራት መካከል የሚታየውን ውዝግብ አቃለው በመመልከት ኬንያ መፍታት ያለባት በቂ የሆነ የአገር ውስጥ ችግር አለባት ብለዋል። የምክትል አዛዡ ንግግር ለረጅም ጊዜ በወታደራዊ መንግሥት ለተዳደሩት ሱዳናውያን አዲስ አይደለም ሲሉም አክለዋል።

ምናልባት ለኬንያውያን አዲስ ሊሆን ይችላል። ሱዳናውያን ግን ረጅም የጦርነት ታሪክ ስላለን የጦር አዛዡ ሀገራቸውን ለመከላከል ጠንከር ያለ ንግግር ቢጠቀሙ ለእኛ የተለመደ ነው። በሱዳን በሚካሄደው ጦርነት ሳቢያ ሶስት ሚሊዮን የሚሆኑ ሰዎች በአገር ውስጡም ሆነ በጎረቤት ሀገራት ተፈናቃይ ሆነዋል ሲል የተባበሩት መንግሥታት ድርጅት ያስታው

ፕሮግራማችን እንደቀጠለ ነው። ተከታዩ ደግሞ ሳምንታዊው ሴቶችና ቤተሰብ ነው። የትግራይን ክልል መነሻ አድርጎ ለሁለት ዓመታት በዘለቀው የሰሜን ኢትዮጵያ ጦርነት የመከራ ወቅት

ከስራቸው በመስተጓጎላቸውና ደሞዛቸው በመቋረጡ ለረሃብና ለጤና እክል የተጋለጡ ሰራተኞችን ጨምሮ የተለያዩ የህብረተሰብ ክፍሎች የሚገኙበትን አስቸጋሪ ሁኔታ በልዩ ልዩ ዘገባዎቻችን ስናስቃኝ ቆይተናል። ከእነዚህ መካከል የዘንድሮን ዓለም አቀፍ የሴቶች ቀን ምክንያት በማድረግ ባለፈው መጋቢት ወር የአሜሪካ ድምጽ እንግዳ የነበረችው የአክሱም ዩኒቨርሲቲ መምህርት ብርሃን ወልደ ገብርኤል አንዷ ናት። የጦርነቱን አስቸጋሪ ወቅት

መቀሌ ከተማ ጎዳናዎች ጋር እየገፋች ለቤት ፍጆታ የሚውሉ አስቤዛዎችን እየሸጠች ህይወቷን ለማቆየት የተገደደችው የዩኒቨርስቲ መምህርቷ ብርሃን ወልደ ገብርኤል የፕሪቶሪያውን የሰላም ስምምነት ተከትሎ ወደ ስራዋ ተመልሳለች።

መምህርቷ ወደ ስራዋ ከተመለሰች በኋላ ለሁለት ዓመት የቆየችበትን የጎዳና ላይ ንግድ ብታቋርጥም በተደረገላት የተወሰነ ድጋፍ የከፈተችውን አነስተኛ ሱቅ አሁንም እየሰራችበት ትገኛለች። ይህንንና ዛሬ ያለችበትን አጠቃላይ የኑሮ ሁኔታ ለማስቃኘት ሙልጌታ ጽብሃ ወደ አክሱም ከተማ ተጉዞ አነጋግሯታል። ቀጥሎ ይቀርባል።

በአክሱም ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል መምህርት ብርሃን ወልደ ገብርኤል በመቀለ ጎደናዎች በተለይ ሐውዜን አደባባይ ተብሎ በሚታወቅ አካባቢ ከአንድ ዓመት በላይ ለቤት ፍጆታ የሚውሉ

አስቤዛዎችን በጋሪ እየዞረች በመሸጥ ሕይወቷን አቆይታለች። ከሰላም ስምምነቱ በኋላ መምህርት ብርሃን ወደ መደበኛ የሥራ ቦታዋ አክሱም ዩኒቨርሲቲ እንደተመለሰች ለአሜሪካ ድምፅ ተናግራለች። አሁን ጎዳና ላይ ወጥች ስሸጥ የነበረውን ስራ የጉሊት እንደማለት ያን አይነት ስራ እየስራ አይደለም። ደሞዝም ስለተሰጠን

ከዛ በተጨማሪም የተወሰነች ትንሽ የሱቅም ስለከፈትን በዛ ንግዱ አንላቀቀም ብለናል። ና እና በዛውም እንትን እየሰራን ስለሆነ ያን ያህል ጎዳና ላይ ወጥቼ የምሰራበት አጋጣሚ የለም። አሁን ለሌት ላይ አስራ አንድ ሰዓት ወይ ከዛ በፊት ምናምን ተነስች የሚሄድበት እንወጣበት ለስራ የለኝም ኖርማል በስራ ሰዓት እንደዚህ ሁለት ሰዓት አንድ ሰዓት ተኩል እንደምንወጣው እንደዛ ወደ ሱቅ እሄዳለሁ። ባለቤትም እያገዘኝ ስለሆነ ልጄን በደንብ እንከባከባለው። ስለዚህ

ያው እንዳልኩ ነው። የዩኒቨርሲቲም ዝግጅት ስላለ ቅድመ ዝግጅትም ስላለ እሱ ላይ የተዘጋጀው ነው። ከዛ ደግሞ ሱቁም ስላለ በዛ ስራ ላይ ነው። ዘንድሮ የተከበረው የዓለም የሴቶች ቀን ምክንያት በማድረግ የአሜሪካ ድምፅ እንግዳ የነበረችው መምህርት ብርሃን አስቸጋሪው ጊዜ ያሳለፈችበትን ሁኔታ ከፕሮግራሙ የተከታተሉ

አድማጭ ተመልካቾች የሰጧትን አስተያየትና ምላሽ አስመልክቶ ስትናገር ተመልካቹ ወይ የአድማጩ ምላሽ የነበረው በጣም ቆንጆ ነበር። ማለት ሞራል የሚሰጥ ለቀጣይም ጥሩ ነገር እንድትሰራ የሚያበረታታ ስራ ነበር እና ደስ ብሎኛል። ከውጭም ከሀገር ውስጥም ሆኖ እንዲሁ በፋይናንስም ሊሆን ይችላል በሞራልም በሀሳብም የሚሰጥ የሆነ አላ አደለ ፖዚቲቭ የሆነ ነገር ሲሰጥ ለአንተም በጣም

ኢነርጂ ይሆናል ና በጣም ቆንጆ አስተያየት ነበር የተሰጠኝ እና በጣም አመሰግናለሁ ማለት ምንም የማያቀህ የትም የማያቀ ግን ስራ ነው እኮ ስራ ምን ያህል እንደሚያስከብር ስታከብረው ራስን ተመልሶ እንደሚያስከብር ያየውበት ጊዜ ነው እና ስራ ምንም ይሁን በቃ ስራ ነው አክብረው እሱም ተመልሶ ይሰጥሃል ይከፍልሃል ማለት ነው እና የትም አላቃቸው ከተለያየ የውጭ ሀገራት

እየደወሉ ያበረታታሉ፣ ፋይናንሻልም ድጋፍ ያደርጓሉና ደስ ብሏቸው ነው። አሁን የሆነ ነገር ሀሳባቸው ሲያካፍሉ ወይ ፋይናንስ ሲያደርጉ የደስታቸው መግለጫ አለ አደለ? ሰው ደስ ሲለው እንደዛ ነው። እና በጣም ደስ የሚል ነበር። አላቃቸውም፣ አያውቁኝም፣ ግን በሚዲያ ስላዩኝ እና ስራውን ስላዩ ያደነቁኝ፣ ያበረታቱኝ ብዙ ናቸውና

በጣም ደስ ብሎኛል። ለእነሱም እግዚአብሔር ስጥልኝ ማለት እፈልጋለሁ። ጎበዝነሽ አሁን እኮ እኛ አገር አለ እዚህ ማለት ነው። በቃ ተማረ ሲባል ወይ የሆነ የተለየ እንትን ዝቅ ተብሎ ማለት ስራ፣ የየራሱ ደረጃ አለው። ድካሙ ነው እንጂ ስራ ስራ ነው አደለ? ግን ስትማር ጉልበትን እንትን ለማስከበር የሆነ የተሻለ ገቢ ለማግኘት ምቾትን ለማስተካከል ነው አደል የምትማሩ እንጂ ሁሉም ስራ ብር ያስገኛል

ሁሉም ስራ እና አንቺ ይሄንን አስተያየት እንኳን የሰው አስተሳሰብ ግድ ሳይሰጥሽ እንደዚህ እንትን ማለትሽ በጣም ነው ማደንቀው ምናምን ያሉኛሉ። ና በቃ የሆነ የአስተሳሰብ እንትን ግርዶሹ የመስበር አይነት አለ አይደለ? ያን ያህል የተጋነነን ባይሆን ያው ጊዜው ነው ያደረገው፣ ያን ነገር ያመጣው ጊዜው ነው። ግን ጊዜውም ሆኖ ዝም ብሎ ቤት ቁጭ ያለ ብዙ ነገር መስራት እየቻለ

የተቀመጠ ሰው ነበርና ያንን ነገር እንትን ማለትሽ በጣም ነው ማደንቀው ምናምን ምን ያለው አሉ። አሁን ውጭ ሀገር ሄደውም እኮ ተመሳሳይ ስራ የሚሰራ አለ፣ በዛ ነው እንትን የሚያደርጉትና የስራ ክብር ማወቁ በራሱ በጣም ጥሩ ነው የሚል አስተያየታቸው እሱን አስታውሳል። ከዛ ደግሞ ለእናንተም ማመስገን እፈልጋለሁ። እናንተ ማክብራችሁ የምትሰሪው ስራ ዋጋ አለውና ያስተምራል። ትንሽ የነገር እንኳን

አስተዋጽኦ ይኖረዋል ብላችሁ መጥታችሁ ስለጠየቃችሁኝ እናንተንም በጣም አመስገን እፈልጋለሁ። መምህርት ብርሃን የፕሮግራሙን ስርጭት ተከትሎ ከብዙ ወገኖች ባገኘችው አበረታች ሀሳብና የገንዘብ ድጋፍ በመነሳሳት ከዩኒቨርሲቲ ስራዋ ጎን ለጎን በአክሱም ከተማ ሱቅ ከፍታ ኑሮዋን ለመደጎም ጥረት እያደረገች እንደምትገኝ ተናግራለች። የመጀመሪያና ሁለተኛ ዲግሪዋን በጋዜጠኝነትና ኮሚኒኬሽን ትምህርት

ያጠናቀቀችው ብርሃን በዚሁ ሙያ የምትሰራበት የአክሱም ዩኒቨርሲቲ ነባር ተማሪዎች ለመቀበል በዝግጅት ላይ እንደሆነና እርሷም ወደ ማስተማር ስራዋ ለመመለስ እየተጠባበቀች እንደምትገኝ ገልጻለች። አሁን እንግዲህ ከመቀለ ወደ አክሱም ነው የመጣሁት። ወደ አክሱም የመጣሁበት ምክንያት ያው እዚህ ዩኒቨርሲቲ አክሱም ዩኒቨርሲቲ ስለማስተምር ነው። ስለዚህ አክሱም ዩኒቨርሲቲ ተማሪዎች ጠርቶ ለማስተማር ዝግጅት ላይ ነው እና

በእርግጥ ዩኒቨርስቲው በጣም ከፍተኛ የሆነ የማቴሪያልም የንትንም ውድመት ደርሶታል። ያው እንዳየው ቢሮ የኛ ቢሮ አደለም የገባሁት ምክንያቱም ቢሮ በጣም በሩ ራሱ ተበርግዶ እንትን ተሰብሯል። ብዙ ነገር ነው ችግር የደረሰበት ዩኒቨርስቲው። ና ብቻ አጠቃላይ ለዝግጅት ነው የመጣነው ወደዚህ።

ዩኒቨርሲቲው በማቴሪያልም ደረጃ አሁን ላብራቶሪም ይባላል አደለ? የተግባራዊ እንትን የሚያደርጉት ተማሪዎች በክልሰ ሀሳብ ወይ ቲዮሪ የተማሩት ተግባራዊ የሚሰሩበት እሱ የላብ እንትኑ አጠቃላይ የለም፣ ወድሟል። ኮምፒውተሮቹ ምናምን ዋና ዋና እቃዎችን ተወስደው ተበላሽቷል። በሩም እንዳልኩ እንዳየው ተሰባብሯል። አሁን ዝም ብሎ የመጠጋገን ነገር ነው

ከዛ ቀስ እያለ የተማሪዎች መኝታ እንደዚህ እያስተካከሉ እየሄዱ ነው፣ ግን በጣም ድጋፍ ያስፈልገዋል። ያም ሆነ ግን መጀመሪያችን አይቀርም፣ እንጀምራለን በጊዜ ሂደት እያስተካከለ እንሄዳለን ብለን እናስባለን። አሁን በጣም የሚያሳዝን ነው። አሁን ስታዩ የሆነ ጸድቶ፣ የተሻለ እንትን ክፍሎች ያሉ ይመስላል፣ ግን በጣም ተጎድቷለን። ከመምህርነት ሙያዋ ጋር የአንድ ልጅም እናት የሆነችው ብርሃን ከስራዋ ውጭ ሁና

የጎዳና ላይ ንግድ በምትሰራበት ወቅት ዋና ትኩረቷ ለልጇ ተመጣጣኝ ምግብ ማቅረብ እንደነበረና በአሁኑ ጊዜ ቤተሰቧን ለማስተዳደር የሚበቃ ገቢ እያገኘች እንደሆነ ተናግራለች። አሁን እግዚአብሔር ይመስገን፣ ያው ገቢው የተሻለ ነው ማለት እንዳልኩ፣ ደሞዝም አለ። ሱቁም ገና ድክ ድክ እያለ ነው ገና ነው። በእርግጥ ሁኔታው የቤት ኪራይም የምንም ምናምን ስላለው ቀስ እየተላመደ ነው የሚሄደው። ግን ዞሮ ዞሮ ያው ደሞዛችን እግዚአብሔር ይመስገን ያኖረናል።

ስለዚህ ለልጄ የፈለግኩትን ምግብ የመመገብ አቅሙ ስላለኝ አሁን እግዚአብሔር መስኪን ምንም ብዙ የሚያስጨንቀኝ ነገር የለም። ራሴ ምን፣ መቼ፣ የት የሚለው የመምረጥ ጉዳይ ካልሆነ በስተቀር መመግበው ነገር አያስቸግረኝም። በመምህርነቷ የነገውን ትውልድ የመቅረጽ ሙያዊ ኃላፊነት ያለባት ብርሃን ስለ ቀጣይ ተስፋ ስትገልጽ እንዲህ ትላለች ወደፊት አሁን ከቤት ንብረታቸው የተፈናቀሉ ወገኖች አሉ

አካባቢው በትግራይ ከተሞች ተጠልለው በየትምህርት ቤቱ ናቸው የተጠለሉትና እነሱ ወደ ቤታቸው ተመልሰው ልክ አሁን እኔ በግሌ ማለት ነው፣ የተወሰነ ሰው እፎይ ብዬ ቤቴ ውስጥ እያደርኩ የምፈልገው ነገር እየበላው ደሞዝ እየተከፈለኝ እንዳለ ሁሉ እነሱም ወደ ቤት ንብረታቸው ተመልሰው ነጋዴውም እየነገደ ገበሬውም እያረሰ ደስ የሚል ኑሮ እንዲኖሩ በሰላም እንዲኖሩ እመኛለሁ።

አሁን የተፈጠረው ሰላም እንዲጠናከር ምኞቷ እንደሆነ የምትናገረው ብርሃን የምትሰራበት የአክሱም ዩኒቨርሲቲ የነባር ተማሪዎች ቅበላውን በሚገባ አጠናቁም ሙሉ በሙሉ ወደ መደበኛ ስራዋ የምትመለስበት ጊዜ እንደምትናፍቅ አመልክታለች። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም በዚሁ የምሽቱን መሰናዷችንን እናጠናቀቃለን።

በማቀናበር አብሮኝ ከቆየው ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ የነበርኩት ስመኝሽ ቆየ ነኝ። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ በደህና ደሩ።